ኢኮኖሚው አለ ቻይናና አሜሪካ ከፍሬ አልባ ድርድርና ከእንካ ሰላንቲያ በኋላ ወደ ሙሉ የንግድ ጦርነት ገብተዋል። ቻይና ከመጪው ግንቦት አራት ቀን 2011 ዓ ም ጀምሮ የአሜሪካ ሸቀጦች ላይ የምታስከፍለውን ታሪፍ ከፍ እንደምታደርግ አስታውቃለች። የሁለቱን አገራት ውጥረት የአባባሰው ውሳኔ የተደመጠው ከአራት ቀናት በፊት አሜሪካ 200 ቢሊዮን ዶላር በሚያወጡ የቻይና ሸቀጦች ላይ የምታስከፍለውን ታሪፍ ከፍ ካደረገች በኋላ ነበር። የሁለቱ ልዕለ ኃያላን ውዝግብ ከድንበሮቻቸው ተሻግሮ በአውሮፓና በእስያ የአክሲዮን ገበያዎች ጫና አሳድሯል። የጃፓንና የጀርመንን ጨምሮ የተለያዩ አገ የአክሲዮን ገበያዎች ከወትሮ በተለየ መዋዠቅ የጀመሩት ከዋሽንግተን ዲሲ እና ከቤጂንግ ከተደመጡት ውሳኔዎች በኋላ ነበር። የዓለም የገንዘብ ድርጅትና የአውሮፓ ሕብረትም ከቁጥጥራቸው ውጭ በሆነው ፍጥጫ ስጋት ላይ ናቸው። የአውሮፓ ሕብረት ኮሚሽን ፕሬዚዳንት ዣን ክላውድ ዩንከር ባለፈው ሳምንት በብራስልስ ለጋዜጠኞች እንደተናገሩት ሁለቱ ልዕለ ኃያላን እንደ አዲስ የገቡበት የእኔ በልጥ እኔ በልጥ ትንቅንቅ የመላው ዓለምን የመዋዕለ ንዋይ ስራ አደጋ ላይ ጥሏል። ባለወረቶች ይህ ውጥረት በቶሎ ይፈታል የሚል እምነት የላቸውም ያሉት ዩንከር ድንበር ተሻጋሪ መዋለ ነዋይ መዳከሙን ተናግረዋል። የዓለም የገንዘብ ድርጅት ዋና ዳይሬክተር ክሪስቲን ላጋርድ እንደ ዩንከር ሁሉ የቻይናና የአሜሪካ እሰጥ አገባ አሳሳቢ ሆኖባቸዋል። የቻይና ውጭ ጉዳይ ምስሪያ ቤት ቃል አቀባይ ጌንግ ሽዋንግ ባለፈው ሰኞ በሰጡት ማብራሪያ አገራቸው ወደማትፈልገው ውዝግብ ለመግባት የተገደደችው ከዚህ ቀደም የተደረሰ ስምምነት በመጣሱ ነው ሲሉ ወቅሰዋል። ባለፈው ግንቦት ወር ቻይናና አሜሪካ በኢኮኖሚያዊና የንግድ ልውውጥ ጉዳዮች ላይ ከስምምነት ደርሰው የጋራ የአቋም መግለጫ ይፋ አድርገዋል። ይሁንና ከጥቂት ቀናት በኋላ ቻይና ከአሜሪካ በምትሸምታቸው ሸቀጦች ላይ የተደረሰውን ስምምነት ጥለው በመውጣት የታሪፍ ጭማሪ አድርጋለች። ስለዚህ ቻይና ከቃል ኪዳኑ አፈንግጣለች ሊባል አይችልም። የቻይናና የአሜሪካ ሰጣ ገባ ድንገት ከሰማይ የወረደ ጉዳይ አይደለም። ዶናልድ ትራምፕ የአሜሪካ ፕሬዚደንት ከመሆናቸው በፊትም አገራቸው ከቻይና ያላት የንግድ ልውውጥ የተዛባ ነው የሚል የከረረ ትችት በማሰማት ይታወቃሉ። ፕሬዝዳንቱ በተደጋጋሚ እንዳሉት የተዛባውን የንግድ ሚዛን ማስተካከል የሚችሉት ራሳቸውን ጠንካራ ተደራዳሪ አድርገው የሚስሉት ራሳቸው ትራምፕ ብቻ ናቸው። ትራምፕ ስልጣን ከያዙ በኋላ ባለፈው አንድ አመት አገራቸው በቻይና ምርቶች ላይ አራት ጊዜ የታሪፍ ጭማሪ አድርጋለች። ጎን ለጎን የሚደረገው ውድድር ባይቋረጥም፣ ቻይናም በአጸፋ እርምጃ ተመሳሳይ ውሳኔዎች አሳልፋለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደሚሉት ግን በሁለቱ አገሮች መካከል በተቀሰቀሰው ሰጣ ገባ አገራቸው ከዚህ ቀደም ያለ ያገኘችውን ጥቅም አትርፋበታለች። ዶናልድ ትራምፕ ከትናንት በስቲያ ከሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን ተገናኝተው ከተወያዩ በኋላ እግረ መንገዳቸውን ባነሱት ርዕሰ ጉዳይ ሲናገሩ አሜሪካ በቻይና ላይ በጣለችው የታሪፍ ጭማሪ በመቶ ቢሊዮን ዶላር የሚቆጠር ገንዘብ ማግኘቷን ጠቁመዋል። በአሁኑ ወቅት በመቶ ቢሊዮኖች የሚቆጠር ዶላር እያገኘን ነው። በመቶ ቢሊዮን ዶላሮች የሚቆጠር ገንዘብ በታሪፍ መልክ እያስከፈልናቸው እንገኛለን። እውነቱን ለመናገር እኔ እስክመረጥ ድረስ ከቻይና የሚሆን ከማንም አስር ሳንቲም እንኳ አስከፍለናቸው አናውቅም። አሁን ግን በቢሊዮኖች የሚቆጠር ገንዘብ እያገኘን ነው። ይህ እጅግ አዎንታዊ እርምጃ ነው። የተወሰነ የአጸፋ እርምጃ ሊኖር ይችላል፣ ግን እጅግ የተወሰነ ነው የሚሆነው። ከምናገኘው በቢሊዮን ዶላሮች የሚቆጠር ገንዘብ የተወሰነው ለገበሬዎቻችን ይውላል፣ ምክንያቱም ቻይና የምትወስደው የበቀል እርምጃ በተወሰነ ደረጃ በገበሬዎቻችን ላይ ተጽዕኖ ያሳድራል። መቀመጫውን በሆንግ ኮንግ ያደረገውና በመዋዕለ ንዋይ አማካሪነቱ የሚታወቀው ጂኦ ሴኩሪቲስ የተባለ ኩባንያ ዋና ስራ አስፈጻሚ የሆኑት ፍራንሲስ ሉን ዓለምን ላሰጋው የንግድ ጦርነት ተጠያቂዋ አሜሪካ ናት የሚል አቋም አላቸው። ውዝግቡ ከቀጠለ ጫናው ሊበረታ ይችላል የሚሉት ፍራንሲስ ሉን ኃላፊነቱን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሊወስዱ ይገባል ባይ ናቸው። በእርሳቸው እምነት ቻይና ባትፈልገውም እንኳ ገፍቶ የመጣውን የንግድ ጦርነት አትሸሸው። ቻይና የንግድ ጦርነቱን እንደማትሻ በተደጋጋሚ ግልጽ አድርጋለች። ነገር ግን ቻይና የንግድ ጦርነት አትፈራም። መቋቋም የማይቻል ኃይልና የማይንቀሳቀስ እቃ ከጭንቅላት ሲጋጭ መጨረሻው ለሁለቱም ኪሳራ ይሆናል። በንግድ ጦርነቱ ሁለቱም ይጎዳሉ፣ ማንም አያተርፍም። ለአሜሪካው ፕሬዚዳንት የንግድ ፖሊሲ የማዘጋጀት ኃላፊነት የተሰጠው የንግድ ተወካዮች ቢሮ መረጃ እንደሚጠቁመው በጎርጎሮሳዊው 2018 ዓ ም ቻይናና አሜሪካ 737.1 ቢሊዮን ዶላር የሚያወጣ የንግድና የአገልግሎት ግብይት ነበራቸው በአመቱ አሜሪካ ዋጋ 179.3 ቢሊዮን ዶላር የሚያወጡ ሸቀጦችና አገልግሎቶች ለቻይና ሸጣለች። ከቻይና የሸመተቻቸው ሸቀጦችና ግልጋሎቶች በአንጻሩ 557.9 ቢሊዮን ዶላር የሚያወጡ ናቸው። በዚሁ መረጃ መሰረት በባለፈው ዓመት የንግድ ልውውጥ አሜሪካ ከቻይና አኳያ የ378.6 ቢሊዮን ዶላር ጉድለት አለባት። የምጣኔ ሀብት ባለሙያዎች አሜሪካ በቻይና ላይ የጣለችውን ታሪፍ የሚከፍሉት መልሰው የአሜሪካ ኩባንያዎችና ሸማቾች መሆናቸው ይናገራሉ። ከፕሬዚዳንት ዶናልድ ትራምፕ በተጻራሪ የአስተዳደራቸው ባለስልጣናት ገፋ ያለ ጥያቄ ሲቀርብላቸው በእርግጥ ይህን አይሸሽጉም። የአሜሪካ ብሔራዊ የኢኮኖሚ ምክር ቤት ዳይሬክተር ላሪ ኩድሎው ያደረጉትም ይህንኑ ነው። ኩድሎው በፎክስ ቴሌቪዥን ቀርበው የአሜሪካ ውሳኔ በአሜሪካ ኩባንያዎችና ሸማቾች ላይ ጫና ቢያሳድርም በቻይና ምጣኔ ሀብት ላይ እንደሚከፋ ተከራክረዋል። ቻይናውያኑ ወደ ውጭ የሚልኩት ምርትና ለራሳቸው የሚሸምቱት ስለሚቀንስ በአጠቃላይ አመታዊ የምርት መጠናቸው ላይ የበለጠ ኪሳራ ይደርስባቸዋል። በተወሰነ ደረጃ አሜሪካ የጣለችውን ታሪፍ የሚከፍሉት የአሜሪካ ሸማቾች ናቸው በሚለው በተወሰነ ደረጃ እስማማለሁ። ዞሮ ዞሮ ግን ሁለቱም ወገኖች ኪሳራ ይደርስባቸዋል። የአሜሪካ ቻይና የንግድ ምክር ቤት ምክትል ዳይሬክተር ጃኮብ ፓርከር ሁለቱ አገሮች አንዱ በሌላው ላይ በተደጋጋሚ የሚያደርጓቸው የታሪፍ ጭማሪዎች የንግድ ልውውጡን እንደሚጎዳ አይሸሽጉም። እጅግ ያሳሰባቸው ግን ውሳኔዎቹ ድንገተኛ መሆናቸው ጭምር ነው። ባለፈው ሳምንት ከፕሬዝደንት ዶናልድ ትራምፕ በአጭር መልእክት የተደመጠው ውሳኔ አብዛኞቹ አባል ኩባንያዎች መቼ የታሪፍ ጭማሪ እንደሚደረግ መረጃ እንደማይኖራቸው ማረጋገጫ ሆኗቸዋል። የፕሬዚደንቱ ውሳኔ የእኛ ምክር ቤት አባል የሆኑ ኩባንያዎች በቻይና የሚገጥማቸውን ስጋት ጨምሮታል። ይሄ ደግሞ በደንበኞቻቸው ዘንድ ጭምር ጫና አሳድሯል። በዚህ ምክንያት የእኛ ኩባንያዎች በአውሮፓ በጃፓንና በቻይና ስራዎቻቸውን እያጡ ነው። ኩባንያዎቹ በዓለም አቀፍ የአክሲዮን ገበያ ያላቸው ዋጋ አሽቆልቁሏል። ከዚህ ማገገም ደግሞ እጅግ ፈታኝ ይሆናል። የሁለቱ አገራት ነጋዴዎች፣ ድንበር ተሻጋሪ ኩባንያዎችና ጣጣው ያሰጋው የዓለም ማህበረሰብ ምናልባት ይህ ፍጥጫ በድርድር ሊፈታ ይችላል የሚል ተስፋ አሳድሯል። እስካሁን ግን ድርድሩ ያፈራው ነገር አልታየም። የተወካዮቻቸው ድርድር ያለ ውጤት የተበተነው ቻይና በአሜሪካ ምርቶች ላይ ጫና ያለ ታሪፍ መጣሏን ባሳወቀችበት እለት ነው። የቻይና ታሪፍ የኢንዱስትሪ ኬሚካሎች፣ የኤሌክትሮኒክስ መሳሪያዎችና በመቶዎች የሚቆጠሩ የምግብ ውጤቶችን ይመለከታል። ሲሲቲቪ የተባለው የቻይና መንግስት የቴሌቪዥን ጣቢያ ባለፈው ሰኞ ከረር ባለ ድምጸት የፕሬዚዳንት ዢጂንፒንግ አገር የንግድ ጦርነት እንደማትፈራ አስታውቋል። የቴሌቪዥን ጣቢያው የመንግስቱን አቋም በሚያንጸባርቅበት ርዕሰ አንቀጽ እንዳለው ቻይና ለድርድር በሯ ክፍት ነው ጥቃት ከተፈጸመባት ግን እስከ ፍጻሜው ትፋለማለች። የቻይና የውጭ ጉዳይ ምስሪያ ቤት ቃል አቀባይ ጌንግ ሽዋንግ ቢሆኑ ከጋዜጠኞች ፊት ቆመው የደገሙት ይህንኑ ነበር። ከአሜሪካ ወገን ጉዳዩን በተሳሳተ መንገድ ተረድተው፣ ቻይና ጥቅሟን ለማስጠበቅ ያላትን ቁርጠኝነት ዝቅ አድርገው አይመለከቱም ብለን ተስፋ እናደርጋለን። ቻይና ከዚህ ቀደምም ወደ የንግድ ጦርነት የመግባት ፍላጎት እንደሌላት ብታረጋግጥም የምትፈራው ነገር ግን የለም። ሰዎች በእኛ ቤት ላይ ጥቃት ከሰነዘሩ መልሰን እንታገላቸዋለን። የአሜሪካው ፕሬዝዳንት አገራቸው ከቻይና ከገጠማት የአጸፋ ምላሽ በኋላ 300 ቢሊዮን ዶላር በሚያወጡ ሌሎች የቻይና ምርቶች ላይ የሚከፈለውን ታሪፍ ከፍ ለማድረግ ዝግጅት እንዲደረግ ትዕዛዝ አስተላልፈዋል። ቻይና በአሜሪካ ምርቶች ላይ የጣለችው ታሪፍ እስከ 25 በመቶ እንደሚደርስ በአገሪቱ ምክር ቤት የታሪፍ ፖሊሲ ኮሚሽን አስታውቋል። የቻይና መንግስት ሁለቱ ልዕለ ሀያላን ልዩነታቸው ሥራቸውን በውይይት ሊፈቱ እንደሚችሉ እምነቱን ቢገልጽም እርምጃው ግን አሜሪካ ገበያዋን ከውድድር ለመጠበቅ የምታደርገው ጥረት አጸፋ መሆኑን ገልጿል። የቻይና የታሪፍ ጭማሪ ተግባራዊ ለመሆን ሁለት ሳምንት ገደማ ይጠብቃል። በቀሪዎቹ ቀናት አገሮቹ ልዩነታቸውን በድርድር መፍታት ስለመቻላቸው እስካሁን ማንም እርግጠኛ አይደለም። የምጣኔ ሀብት ባለሙያዎች የዓለምና ኢኮኖሚ የተቆጣጠሩት ሁለቱ አገሮች የሚገቡበት የንግድ ጦርነት ዳፋው ለዓለም እንደሚተርፍ በተደጋጋሚ እያስጠነቀቁ ይገኛሉ። በተለይ የንግድ ጦርነቱ ካ የለ የዓለም ገበያ የነዳጅ ዘይትን ለመሳሰሉ ሸቀጦች ያለው ፍላጎት ሊቀዛቀዝ ይችላል የሚለው ዋነኛው ስጋት ነው። አድማጮች፣ የዛሬው መሰናዱ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።